ያቀረቡት የጥገኝነት ጥያቄ ተቀባይነት ያላገኘላቸው ስምንት መቶ ኢትዮጵያውያንና 60 ህጻናትን የኖርዌይ መንግስት በግዳጅ ወደ ኢትዮጵያ መልሳለሁ ማለቱ ከፍተኛ ስጋት ውስጥ እንደቀጠጣቸው እየተናገሩ ነው። የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪና የህግ ባለሙያ፣ በፖለቲካ ውስጥ ተሳትፎ ያላቸው ስደተኞች ስጋታቸው ተገቢ ነው ይላሉ። ጽዮን ግርማ ስደተኞችንና የህግ ባለሙያውን አነጋግራ ተከታዩን ዘገባ አጠናቅራለች። በኖርዌይ ከ15 ዓመት በላይና በታች የኖሩ ኢትዮጵያውያን ናቸው። ነገር ግን በዚህ ቆይታቸው የኖርዌይ መንግስት እንዲሰጣቸው ያቀረቡት የፖለቲካ ጥገኝነት ጥያቄ ተቀባይነትን አላገኘም። የኖርዌይ መንግስት የእነዚህ ኢትዮጵያውያን ቁጥር 60 ህጻናትን ጨምሮ 860 መሆኑን ይፋ እንዳደረገ ያነጋገርናቸው ስደተኞች ይናገራሉ። እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት የኖርዌይ መንግስት የጥገኝነት ጥያቄያቸውን ያልተቀበለላቸውን ኢትዮጵያውያን ፈቃደኛ ሆነው የሚ የተመለሱትንም ሆነ ፍቃደኛ ላልሆኑት የገንዘብ ድጋፍ እንደሚያደርግ የኢትዮጵያ መንግስት ደግሞ የመጓጓዣ ሰነድ ወይም ፓስፖርት ሰጥቶ ወደ ኢትዮጵያ ለመመለስ የሚያደርግ ስምምነት ነበር። በወቅቱም ይህ ስምምነት ከፍተኛ ተቃውሞ አጋጥሞት ነበር። በኖርዌይ የሚገኙ ስደተኞች ሰሞኑን ይህን ሁኔታ እንደገና የሚቀሰቅስ አካሄድ እንደተፈጠረ ይናገራሉ። የኖርዌይ መንግስት ለኢትዮጵያ መንግስት አሳልፎ ቢሰጠን ችግር ይደርስብናልም ይላሉ። በኖርዌይ ከአስራ አምስት አመት በላይ እንደኖሩ የሚናገሩት የ ስልሳ ሰባት አመቱ አዛውንት ቀጣይ እድሌ ወዴት እንደሚያደርሰኝ ስለማላውቅ ስሜን ደብቁልኝ ብለውናል። ታሪካቸውንም ወደ ኋላ ተመልሰው እንዲያስታውሱታል ሁለት ሺ ሁለት ጊዜ ብሰጥም ከሁለት ሺ አምስት ጀምሮ ስራ ያኔ በእኛ ጊዜ የስራ ፍቃድ ነበር አጋጣሚ እና ያንን ስራ እየሰራው ቤቴን ተከራይቼ ስንት ሺ ብር እየከፈልኩኝ የሚፈለግብኝን የመንግስት እስካት እየከፈልኩኝ ዝም ብዬ ስራ ይሰራ ነበር። እነሱም አልነኩንም ነበረ። አሁን ልክ ሁለት ሺ ዘጠኝ ላይ ጎርጉረው፣ በቃ በእንዶ በጠፍ ጨረቃ ፈልገው፣ ብልበ በሻማ ፈልገው ይሆን አላውቅም። እንዳለ ስራችንን አስቆሙን። ህግ ወጥናችሁ መስራት አትችሉ ብለው ስራችንን አስቆሙን። 2010 እንደምንም ባለችን አንገራገርንና፣ 2011 ላይ ቤተክርስቲያን ገባን። በብዛት ገባንና ስልሳዎቹ ቀረን እዛ ተዘግቶብን በር ሌላው ወጣ። ከቤተ ክርስቲያን ከወጡ በኋላ በርካታ መከራዎችን መቀበላቸውን በአዲስ መጪ ስደተኛ ጣቢያ ውስጥ መግባታቸውን ከዚያም ሲባረሩ ቤተ ክርስቲያን ደጅ ድንኳን ተክለው መቀመጣቸውን ይናገራሉ። ከረሀብ አድማ እስከ ከፍተኛው ተቃውሞ ቢያደርጉም የጥገኝነት ጥያቄያቸው ተቀባይነት እንዳላገኘ ይገልጻሉ። ባሳለፉት የእንግልት ዓመታትም ጤናቸው መታወኩን ይናገራሉ። እንዲህ እየተንገላቱ ከሚያገኙት ገንዘብ ላይ የቆጠቡ ኢትዮጵያ የሚገኙ አምስት ልጆቻቸውንም ይረዱ እንደነበር ይገልጻሉ አሁን ታማሚ ሆኛለሁ ይላሉ። ከእግሬ ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይት በነበረበት ሰዓት ቤተክርስቲያን፣ ለስኳር በሽታ ተጋለጬ ሁለቴ በአምቡላንስ ፈቀኛለሁ ከዛ ወዲህ ሰውዬው ሱቃ በስተኛው ቁጭ ብያለሁ። ይኸው ስልሳ ሰባት አመቴ ነው። ከዜ ስመጣ ጤነኛ፣ አሁን ግን ወግሩ የሚያፈራውት ይኸውልሽ እንደዚህ አይነት ነገር ነው። ከዚህ ሁሉ በኋላ ወደ ኢትዮጵያ መመለስን እንደማይፈልጉ ይናገራሉ። ምክንያቱም በኖርዌይ ቆይታቸው ተቃውሟቸውን በኢትዮጵያ መንግስት ላይ ሲያቀርቡ ስለ ኖሩ ኢትዮጵያ እንደ ደረስኩ እስር ይጠብቀኛል የሚል ስጋት እንዳላቸው ይገልጻሉ። እኔ እኔ ፍራቻዬ ምንድን ነው? ያለውን ሁኔታ ያው ታይዋለሽ፣ ምን ደረጃ ላይ እንዳለ ህዝቡ የሚበላው ባጣበት ሰዓት እኮ መግባት ባጣበት ሰዓት ህጻኑ ሜዳ ላይ በሚረሸንበት ሰዓት የእስር ቤቱ ያለውን እግዚአብሔር ይውጠረው፣ ሌላ ምን ይባላል? ይሄ ሁሉ ሁኔታ እያለ እንዴት ነው ኢትዮጵያኛ የምንመለሰው? በኖርዌይ የሚገኘው የኢትዮጵያ ስደተኞች ማህበር ጸሐፊ ወይዘሪት ሻረግ በቀለ እነዚህ ስደተኞች ከሀገራቸው ከመውጣታቸው በፊት ሆነም ከወጡ በኋላ በፖለቲካና ሰብአዊ መብት ጉዳዮች ላይ ተሳታፊዎች በመሆናቸው እንዲሁም የተለያዩ ድርጅቶች አባላት በመሆናቸው መመለሳቸው ወደ ከፋ ችግር ይወስዳቸዋል ትላለች። እነዚህ ኢትዮጵያውያኖች ወያኔ አሸባሪ ብሎ የፈረጃቸው ድርጅት አባላት ውስጥ ጭምር ናቸው። የግንቦት ሰባት የኦጋዴን፣ የኦነግ አባሎች ጭምር አሉበት እና ቢሄዱ ምን ሊፈጠር እንደሚችል እንግዲህ የሚታወቅ ጉዳይ ነው። መሬት ላይ ያለው እውነት ነው። ኢትዮጵያ ውስጥ ዛሬ አይደለም እንደዚህ ፖለቲካ ውስጥ እየገባ ህብረተሰብ ተመልሶ ሌላውም እንኳን በሰላም ሊኖር የማይት ያልቻለበት ሁኔታ ነው። አገሪቷ ልሞ ወዳለ ወደ ደም መፋሰስ የገባችበት ሁኔታ ነው። የኖርዌይ ከለላ ጥያቄዎች ድርጅት ከፍተኛ አማካሪ እና የሕግ ባለሙያ ሚስተር ዮን አለን ማርቲንሰን እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሁለት በኖርዌይ እና በኢትዮጵያ መንግስት መካከል የተደረገውን የጋራ ስምምነት በማስታወስ አሁን ስለ ተፈጠረው ሁኔታ ሲናገሩ፣ በኖርዌይ የፍትህ ሚኒስትርና የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ባደረጉት ስብሰባ ኖርዌይ የፍትህ ሚኒስትር የኢትዮጵያ መንግስት በኖርዌይ የጥገኝነት ጥያቄያቸው ተቀባይነት ያላገኘ ኢትዮጵያውያንን ለመመለስ እያደረገ ላለው ትብብር አመስግነዋል። የኖርዌይ መንግስት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ዜጎችን ወደ የሀገራቸው ለመመለስ የሚያስችል ስምምነት የሚፈጽመው ከኢትዮጵያ ጋር ብቻ እንዳልሆነ የገለጹት የሕግ ባለሙያው እንዲህ ያለውን ስምምነት በበጎ እንደሚመለከቱት ይናገራሉ። ነገር ግን ጉዳዩን አሁን ኖርዌይ ከሚገኙት ስደተኛ ኢትዮጵያውያን ሁኔታ ሲመዝኑት ስደተኞቹን ወደ ኢትዮጵያ መመለስ ለእስር ሊዳርጋቸው ይችላል ይላሉ። Among those Ethiopians who are in Norway, uh, there are political activists who can be in uh, risk of uh, ኖርዌይ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ። ከእነዚህ ስደተኞች መካከል ኢትዮጵያ በነበሩ ጊዜም ሆነ ከዚያ በኋላ በሰብአዊ መብቶች ጉዳዮች ላይ የጻፉ ከተለያዩ የፖለቲካ ድርጅቶች ጋር የሰሩ የኢትዮጵያ መንግስት አሸባሪ ብሎ ከፈረጃቸው ለምሳሌ ከኦነግ ከግንቦት ሰባትና ከመሳሰሉ ድርጅቶች ጋር የሰሩና እየሰሩ የሚገኙ ናቸው። የእኛ ስጋት የኖርዌይ መንግስት እውነት እንዳለው እነዚህን ስደተኞች ወደ ኢትዮጵያ የሚመልስ ከሆነ በርካቶቹ ህይወታቸውን ለአደጋ የሚያጋልጥ እስር ሊጠብቃቸው ይችላል፣ የሚል ስጋት አለን። የህግ ባለሙያው ዩን አለን። ከዚህ በተጨማሪም እነዚህ ስደተኞች ለበርካታ አመታት ኖርዌይ ውስጥ በመኖራቸው የኖርዌይ ዜግነት ያላቸው ልጆች እንዳፈሩ፣ ቤተሰብ እንደ መሰረቱ ገልጸው ስደተኞቹን በግዳጅ መመለስ የቤተሰብ መበታተን ሊያስከትል እንደሚችል በመጠቆም የኖርዌይ መንግስት ጉዳዩን በሚገባ ሊያስብበት ይገባል ብለዋል።